ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በዝግጅት ተሳትፎ ማታ ሲመለሱ በዙሪያ ያሉ አርሶ አደሮች መንገድ ላይ ያልታወቁ ሰዎች ተፈጣ አድርገው ጉዳት አደረሱ። በዚህ ምክንያት ነው የአካባቢው ማህበረሰብ ቁጣ ተፈጠረና ወደ ግጭት የሄደው። የአማራ ክልል ፖሊስ ኮሚሽነር ዘላለም ልጅ አይሆኑም ናቸው። ሙሉ ዘገባውን በዕለቱ አበይሩት ይዘናል። ለአገሪቷ ባለችበት ሁኔታ እድሎች እንዳሉ ስለተገነዘብኩኝ ማንም ሰው ማድረግ የሚችለውን ወደ ኋላ የሚልበት ጊዜ እንዳልሆነ በመረዳት እኔም ደግሞ የአቅሜን በሙያዬ ባለኝ አቅም፣ በልምዴ፣ በእውቀቴ ማድረግ የምችለውን ነገር ለማዋጣት ያምን እንደሚሆን ለማጣራት ለመወያየት ነው የሚሄደው። በጣም ጥሩ ቀን ነው ለእኔ። የቀድሞዋ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚደቅሳ ናቸው። በዛሬ ዕለት ወደ ኢትዮጵያ መመለሳቸውን አስመልክቶ ከሰጡን አጠር ያለ አስተያየት የተወሰደ ነው። በመጽሔቱ ክፍለ ጊዜ ይቀርባል። ከምሽቱ ዜና መካከል የዩናይትድ ስቴትስ የአማካኝ ጊዜ ምርጫ ዋናውን የዜና ክፍል ይሸፍናል። ከዛ በተረፈ ካሜሮን ውስጥ ታግተው የነበሩ ተማሪዎች ከዲሬክተራቸው ጋር ተለቀዋል። በየመን በሽምቅ ተዋጊና በመንግስት ወታደሮች መካከል የሚካሄደው ጦርነት ለረዴት አቅራቢዎች ምቹ አለመሆኑ ተገለጠ፣ የሚሉ ይገኙባቸዋል። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡ ጥቅምት 28 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበ ነን። አቀናባሪያችን ብርሃን ኃይሉ ናት። ከስርጭት መሐንዲሳችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን ያለም ዜና በምዕራብ ጎንደር ዞን በተለይ መተማ አካባቢ ሰሞኑን ሁከት ተፈጥሮ እንደነበር ይታወቃል። በሁከቱ የሰው ሕይወት ጠፍቷል ንብረትም ወድሟል። ውከት ፈጥረዋል የተባሉት ጥቂት የፖለቲካ ጥቅመኞች ነን የሚሉ ቡድኖች ናቸው ይላሉ ሱዳን ድንበር ላይ የሚገኙ ተፈናቃዮች። ዛሬ የአካባቢው ጸጥታ የተረጋጋ ሁኔታ ላይ እንደሚገኝ የአማራ ክልል ፖሊስ ኮሚሽነር ቀደም ሲል በቅምሻው እንዳሰማናቸው ተናግረዋል። በዚህ ጥቃቱ ዙሪያ የትግራይ ብሔራዊ ክልላዊ መንግስት ትናንት መግለጫ አውጥቷል። የአማራ ብሔራዊ ክልል መንግስት ግን እስካሁን ያለው ነገር የለም። እንዳልነው አብይ ርዕስ በዚህ ላይ ይዘግባል። ካሜሩን ውስጥ የሚገኝ የአንድ ቤተ ክርስቲያን ባለስልጣን እንዳስታወቁት ዲሬክተሩን ጨምሮ ከትምህርት ቤት የተጠለፉ ሰባ ዘጠኝ ተማሪዎች ተለቀዋል። ጠለፋው በባሜንዳ ከተባለችው ከተማ የተፈጸመው ባለፈው ሰኞ ሲሆን ያ የሰሜን ምዕራብ አካባቢ ፈረንሳይኛ ተናጋሪ ከሆነው መንግስት ነጻ ለመውጣት የሚታገሉ እንግሊዝኛ ተነጋጋሪ የሆኑ ነውጠኞች የሚንቀሳቀሱበት መሆኑ ይታወቃል። ሮይተርስ የዜና አውታር ከአንድ ከፕሬስቢተሪያን ካህን ያገኘውን መረጃ መሰረት አድርጎ ሲዘግብ የተጠለፉት ተማሪዎች ቁጥር 79 ሳይሆን 78 ነው ብሏል። ይህም የሆነው በሮይተርስ ዘገባ መሰረት ጠላፊው ሰው ተማሪ የነበረ የነበረና እዚያው ከጠላፊዎቹ ጋር የቀረ መሆኑ በመሆኑም ተመልክቷል። እርግጥ ዲሬክተሩም መጠለፋቸው ተገልጧል። አድማጮች ዜና የምተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ዋሽንግተን ዲሲ ላይ የኃይል ሚዛን ተለውጧል። የዩናይትድ ስቴትስን የአማካኝ ጊዜ ምርጫ በተመለከተ ነው። ትናንት በተካሄደው የዩናይትድ ስቴትስ አማካኝ ዘመን ምርጫ ተቃዋሚው ዲሞክራቲክ ፓርቲ የህግ መምሪያውን የበላይነት ተቆጣጥሯል። ሪፐብሊካኑ ግን በህግ መወሰኛው ምክር ቤት ውስጥ የነበረውን አብላጫ መቀመጫ እንደዛ እንደያዘና እንዳሰፋ ነው። የዚህ ምርጫ ውጤት በአንድ በኩል ለፕሬዚዳንት ዶናልድ ትራምፕ የከበደ ጡጫ ነው ቢባልም በሌላ በኩል ደግሞ አቋማቸውን እንዳጠናከረላቸው ነው የተነገረው። ለማንኛውም የዋሽንግተን የፖለቲካ ትንቅንቅ ለመጪዎቹ ሁለት ዓመታት ተባብሶ እንደሚቀጥል ነው ብዙዎች የሚገምቱት። ዝርዝር ዘገባዎችንና የፖለቲካ ሳይንስ ምሁራን የሰጡን አስተያየት አካተን በመጽሔቱ ሰፋ አድርገን እንመልስበታለን። በየመን የወደብ ከተማ ሆዲዳ ውስጥ በመንግስት ወታደሮችና በሽምቅ ተዋጊዎች መካከል ባለ ፍጥጫ አጣብቅኝ ውስጥ ለሚገኙ የመናውያን እርዳታ ለማድረስ ይቻል ዘንድ ዓለም አቀፉ የረድኤት ድርጅት መተላለፊያ ኮሪደር መጠየቁ ተገለጠ። መንግስታዊ ያልሆኑ የረድኤት ድርጅቶች እንደ ገለጹት በሁለቱ ተፋላሚ ወገኖች ግጭት ምክንያት ከክሊኒኮቹ አንዱ ውድመት ደርሶበታል። ይህ ፍልሚያ የሚካሄድበት የሆዴዳ ቀይ ባህር ከተማ ወደ ስድስት መቶ ሺ ያህል ሕዝብ መኖሪያ መሆኑን ተገልጠዋል። በዓለም አቀፉ ቀይ መስቀል ኮሚቴ መግለጫ መሰረት ከከተማው ትልቁ ሆስፒታል የሚገኘው ጦርነቱ የሚካሄድበት ግንባር ላይ ነው። ዩኒሴፍና የድንበር የለሽ ሐኪሞች ቃል አቀባዮች በመንግስቱና በሽምቅ ተዋጊዎች መካከል የሚካሄደው ጦርነት ሲቪሉ ማህበረሰብ ከሚኖርበት አካባቢ የተቀራረበ ከመሆኑም በላይ ለእርዳታ አቅርቦቱም በጣም አዳጋጅ ሁኔታ እንደፈጠረ ገልጠዋል። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ነገ ሐሙስ ኒውዮርክ ውስጥ ከአንድ የሰሜን ኮሪያ ባለስልጣን ጋር እንደሚገናኙ የተያዘው ቀጠሮ ለሌላ ቀን መዛወሩ ተገልጧል። ስብሰባው በሌላ ቀን ነው የሚካሄደው ከማለት ውጪ ውጭ ጉዳይ ሚኒስቴር የሰጠው ማብራሪያ የለም። ፕሬዝዳንት ትራምፕም ከሰሜን ኮሪያ ጋር የሚደረገው ውይይት በሁለቱ ሀገሮች መካከል ያለውን ግንኙነት እየተመለከተ ነው ማለታቸው ይታወቃል። የዩናይት ስቴትስና ኢራን ወደብ ላይ ሊጣል የነበረውም ሊጣል የነበረው ማዕቀብ በማንሳቷ የአፍጋኒስታን ባለስልጣናት ውሳኔውን አወደሱ። በፕሬዚዳንት ዶናልድ ትራምፕ አስተዳደር በትናንትና እለት የተሰጠው ውሳኔ ከአፍጋኒስታን ጋር የሚያገናኘውን የባቡር ሀዲድ ለመዘርጋት እንደሚያስችል ታውቋል። በተጨማሪም በጦርነት በደቀቀችው አገር ከኢራን የነዳጅ ውጤት ወደ አገሯ እንዳታስገባ እድሉን እንደሚፈጥርላት ነው የተገለጠው። ፕሬዚዳንት አሽራፍ ግሃኒ ከዩናይትድ ስቴትስ መንግስት ጋር ላለፉት ስድስት ወራት መስራታቸውን፣ ይህን ግብ ለማድረስ የበኩሉን አስተዋጽኦ ማድረጉንም አስታውቀዋል። አድማጮች ለሰአቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራም በ19ና በ25 ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች ወደሚቀጥለው አብይ ርስ ነው ምና ከዚያ በፊት ግን ታዲያ አዲሱ ልቅሻ ተቀጣዩ We will have a responsibility to find our common ground where we can በጋራ መስራት በምንችልባቸው መስኮች አብረን የመስራት በማንችልባቸው ደግሞ አቋማችንን አጠንክረን የማስጠበቅ ኃላፊነት ይኖርብናል። እኛ በፕሬዝደንት ዶናልድ ትራምፕ የምንመራ ወግ አጥባቂዎች፣ የእኛ የአስተሳሰብ መንገድ ኢንዲያና ውስጥ ለምን እንደሠራ ለምን ለቀሪው የአሜሪካ ክፍልም እንደሚሠራ ማሳየት አለብን። ዋሽንግተን ዲሲ ላይ አሁን የኃይል ሚዛኑ ተለውጠዋል። ትናንት በተካሄደው የዩናይት ስቴትስ ያማካይ ዘመን ምርጫ ተቃዋሚው ዲሞክራቲክ ፓርቲ የሕግ መምሪያውን የበላይነት ይቆጣጠራል። የመጀመሪያዋ ቀድሞ በድምፅ የሰማችኋቸው የዲሞክራቷ መሪ ናንሲ ፔሎሲ ናቸው። ሁለተኛው የሕግ መወሰኛ ምክር ቤቱ አሸናፊ የኢንዲያናው ማይክ ብራውን ናቸው። ሰፊ ዘገባ ይኖረናል። ሁለተኛው አጋማሽ ጠብቆን አድማጮች። አሁን በቀጥታ ወደ ለቱ አቢረስ። በምዕራብ ጎንደር ዞን በተለይ መተማ አካባቢ ሰሞኑን ሁከት ተፈጥሮ እንደነበር ቀደም ሲልም በዜናው ላይ ገልጠናል። በሁከቱ የሰው ሕይወት ጠፍቷል፣ ንብረት ወድሟል። ሁከት ፈጥረዋል የተባሉት ጥቂት የፖለቲካ ጥቅመኞች ነን የሚሉ ቡድኖች እንደሆኑ ሱዳን ድንበር ላይ የሚገኙ ተፈናቃዮች ይናገራሉ። ዛሬ የአካባቢው ጸጥታ የተረጋጋ ሁኔታ ላይ እንደሚገኝ የአማራ ክልል ፖሊስ ኮሚሽነር ገልጠዋል። በዚህ ጥቃት ዙሪያ የትግራይ ብሔራዊ ክልላዊ መንግስት ትናንት መግለጫ ማውጣቱ አይዘነጋም። አስቴር ምስጋናው ከባህር ዳር ተከታዮቹን ልካለች። ዘገባው የሚጀምረው የግጭቱ መነሻ ምንድን ነው ስትል አስቴር ለአማራ ክልል ኮሚሽነር ለኮሚሽነር ዘላለም ልጅ አይሆኑም ላቀረበችላቸው ጥያቄ ልጅ አይሆኑም ማለት ዘላለም ልጅ አይሆኑም በሰጡት መልስ ይሆናል። ዋነኛው መንስኤ ምንድን ነው? የጭልጋ አካባቢ የሚገኙ የአማራ ቀበሌዎች ወደ አንድ ወረዳ በመምጣት አዳኝ ሀገር ጻቆ የሚል አንድ ወረዳ የክልሉ መንግስት ሁለት ሺ ዘጠኝ ዓመተ ምህረት ላይ የወሰነ ውሳኔ አለ እና በሂደት ላይ ስለነበር በሁለት ሺ ዘጠኝ የተወሰነ ውሳኔ አፕላይ ተደርጎ አሁን ወረዳው ተመሰረተ። ነገር ይባህር የሚባል ቦታ ላይ ማለት ነው። እዚያ ላይ ዝግጅት ነበር። በዓል ነበራችሁ። የበጣባሉ ያስተማድረግ የተዘጋጀ ዝግጅት ነበር። በዚህ ዝግጅት ተሳትፎ ማታ ሲመለሱ በዙሪያ ያሉ አርሶ አደሮች መንገድ ላይ ያልታወቁ ሰዎች ተፈጣ አድርገው ጉዳት አደረሱ። በዚህ ምክንያት ነው የአካባቢው ማህበረሰብ ቁጣ ተፈጠረና ወደ ግጭት ሲሄደው ከዚህ ከተፈጠረውን ግጭት የተፈጠረውን ሁከት የተፈጠረውን ቁጣ ማበብ ይለት ለማጣራት የሰሩ ኃይሎች አሉ። የራሳኒ እንዲሰማሩ ኃይሎች አሉ። ጉዳዩን ወደ ግጭት ወደ ብሄር ግጭት ለመውሰድ ጥረት ያደረጉ ሃይሎች ያሉ የእነሱን ትም ተጨምሮበት በአንዳንድ ቦታዎች ሰች እየተፈጠሩ በአካባቢው ሰላም ስራመንቶ እየተናቀ ያለበት ሁኔታ ነው ያለው። በጉዳዩ ዙሪያ ሰፋ ያለ ማብራሪያ ለማግኘት ግጭት ተፈጥሮባቸዋል ወደ ተባሉ ቀበሌዎች ደወልኩ። በቅድሚያ ወደ ሽንፋ እየተባለ በሚጠራው ቀበሌ የሚኖሩ አቶ ወርቆ ተሻለን አነጋገርኳቸው። አልፎ አልፎ የሚፈጠር ችግር ይኖራል። በእርግጥ ግን ይህን ችግር ደግሞ የአማራው ህዝብ አይደለም የሚፈጥረው ያለ እዚህ ነጋዴ ባህር አካባቢ ዘንድዋ የሚባላል ወደዚህ ወደ መተማ ሆኗል። ነጋዴ ባህር ወደ ጭልጋ ነው መሆን ያለበት የሚሉት ነገር ነው፣ እነሱ የመነሻ ይሆነ። ስለዚህ እዛ አካባቢ ነጋዴ ባህር አካባቢ ዞኑ ወረዳውን ለማስመረቅ ብዙ የመተማ ነዋሪዎች፣ የተለያዩ ቀበሌ ነዋሪዎች ወደዛ አካባቢ ሊሄዱ ተዘጋጅተው እያሉ እነሱ ከመኪና ጠብቀው አትሄዱም አሏቸው። እንሄዳለን ወረዳውን ማስመረቅ አለብን። መንግስት ያመጣውን ነገር ነው መከተል ያለብን እንጂ እኛ ወደ ጭልጋ ቢሆንም ደስ ይለን ነበር። ዞሮ ዞሮ ግን መንግስት ያደረገውን ነገር ህዝቡ አካባቢው ጋር ሄደን አብረን ማክበር አለብን ብሎ በሚሄደው ህዝብ ላይ ያው እንግዲህ ፍሩም ሳተንጎቱ ሰው ተጎዳ፣ በቁስልም በሞትም መከላከያም ደረሰ። ስለዚህ እነሱ ናቸው ትንኮሳውን እየፈጠሩ ያለው እንጂ የአማራ ህዝብ እስካሁን ድረስ ምንም አይነት ችግር በነሱ ላይ እርሚጃ እስካሁን ድረስ ምንም የወሰደው ነገርም የለም ለወደፊት ወስድም ያለ ቋራ አካባቢ ደውዬ ነበር እና ወረቀት ተበትኖ ነበር ቅማንትና ትግሬ ውጡልን የሚል እና መተማም ላይ ይሄ ችግር ያለን መሰለኝ እና ይሄን እስኪ ያረጋግጡልኝ። የቅማንቱ ህዝብ ብቻ ሳይሆን የመንግስት ሰራተኞችን የአማራውን ቢሆን ለህዝብ የማይጠቅመው ከዚህ ቦታ አይወክለንም አማራሪው ቅማንትም ትግሬም ለህዝብ ጥሩ አገልግሎት የማይጠቅመው ከዚህ ቦታ አይጠቅመንም እየተባለ ሰሞኑን ያው ይወራም ይጻፍም ነበረ። እዛ ውጭ ግን ብሄሩ ብሄርን ለይቶ እንደዚህ አይነት ቦታ አልነበረም ብሎ ብሄር ተኮር አደለም ግን እነሱ አሁን በፌስቡክ በተለያየ ነገር እኛ የምናየው እየተጋነነ ዝም ብሎ አንድም ብሔር ላይ ሰው ብቻ የማውጣት ደግሞ ለአገርም ለእኛም ለሁሉም አይጠቅም። ሰሞኑን በተፈጠረው ንብረታችን ይወደመብናል ከቦታም ተፈናቅለናል የሚሉ ወገኖች አሉ። ይህንን አስተውለዋል? እኔ ምናልባት እዚህ አካባቢ አሁን እኛ ባለንበት አካባቢ በፍፁም በፍፁም እኔ ሰው ሕይወት ሲነሱ ሰው ንብረት ይው አለን እኛ አካባቢ፣ የት አካባቢ ነው የተረጋጋ ነው አሁን ባለበት። እኔ ወደ ሽንፋ አካባቢ ነው መኪና ማይንቀሳቀስ በነሱ ምክንያት። እዚህ አካባቢ ንብረት የጎደለበት እንትን ያለበት የለም። አሁን ያለበት ሁኔታው ምን ይመስላል? አሁን ያለበት ሁኔታ መኪና እንደ ልብ አሄድም እንቅስቃሴ የለም። በጣም አስቸጋሪ ነው ያለው። አሁን ሌላው የጥይት የምናምን ድምፅ የለም። መቃ እየተባለ ወደሚጠራው ቦታም ደወልኩ። አቶ ሙልጌታ ሸቱን አገኘኋቸው። ምዕራብ ጎንደር ያው እንደሚታወቀው በአዲስ የተደራጀ ዞን ነው። ስድስት ወረዳዎች ነው ያሉት። በእነዚህ ስድስት ወረዳዎች ውስጥ አሁን በአብዛኛው ወረዳዎች ቋራ፣ ገንዷ ከተማ አስተዳደር፣ መተማ ዮሐንስ ከተማ አስተዳደር እና መተማ ወረዳ ላይ እነዚህ ሁለቱ ቦታዎች ላይ አሁን የከፋ የዘር ማጥፋት ወንጀል እየተፈጸመብን ነው ያለው የዘር ማጥፋት ወንጀሉ ደግሞም እየተፈጸመ ያለው ያው የመጀመሪያ ላይ ላዩ ሽፋኑ የተደራጁ የጎበዝ አለቆች እና መሰሎቻቸውን አደራጅተው የሚወስዱት የኃይል እርምጃ ነው። ሲጀምር የጀመረው የመንግስት ሰራተኛውን፣ ነጋዴዎችን የማፈናቀል ስራ ነው የሰሩት። ከእሱም ከመስከረም ሀያ አንድ ጀምሮ የተደረገ ድርጊት ነው። የተደራጁ ኃይሎች መቃ ላይ መጥተው መቃ ምትባል በመተማ ወረዳ ስር የምትገኝ አንዲት የክማንት ቀበሌ ናት፣ ተኩስ ከፈቱ። ያንም የዋርስ ሀገሩን ተረባርቦ እነሱም ጋር እንትን ሲያደርግ ከመጨረሻ መከላከያ በአጋጣሚ ችግሩ መረጃው ስለነበረ ከዛም ይሄ ሊፈጠር እንደሚችል ቀድሞ መረጃ ስለነበረ ለመከላከያ ቀድመንም አቤቱታ አቅርበን ስለነበረ በአካባቢው በቅርበት ቦታ መከላከያ ስለነበረ ጣልቃ ገብቶ ጉዳዩን በእለቱ የነበረውን ችግር ያለምንም ደም መፋሰስ እልባት ተሰጥቶታል። መቃ ላይ የነበረውን ነገር ነገር ግን ከዚህ ገንደዋ ከተማ አስተዳደርና በመተማ ወረዳ ስር የምትገኝ ገንደዋ ብርሽኝ የምትባል ቀበሌ ላይ ተኩስ ተከፍቶ ያው ከሁለቱም ወገን በዕለቱ ሁለት ሰዎች ሙተዋል ከአማራም ከቅማንትን የተደራጁ የጎበዝ አለቆች ስትል እነማን ናቸው? በዚህ ምዕራብ ጎንደር ላይ ያለውን መንግስት የሚመሩ አካላት አሉ። አሁን የታወቁ ማለት ነው። ሽፍታ የነበሩ ግንቦት ሰባት ተብለው ታስረው የነበሩ በምህረቱ በዚህ አሁን ባለው የምህረት አዋጅ መሰረት በምህረት የወጡ ግለሰቦች አሁን ደግሞ ይሄኛውን አሁን በዚህኛው መንገድ መንግስትን ያው መንግስትን ተክተው እየሰሩ ያሉ ማለት ይቻላል። ከማህበረሰቡ አንዳንድ ሰዎችን እየመረጡ ምንድን ነው ምክንያቱ ብዬ በቀደም ቋራ ላይ ጠይቄያቸው ነበረ ያሉት ምንድነው? የህወሃት ተላላኪ ናቸው የሚል መልስ ነው የሰጡኝ። ዛሬ ከህወሃት ጋር የተለየ ጥላቻ ስለገባ ክልሉ እኛን ወስዶ ታልጋ ሰጠንና ከህወሃት ጋር ለጠፈን። ትላንት ደግሞ ግንቦት ሰባት ጋር ለጥፎን ነበር። በአንድ ወቅት ሁለት ሺ ስምንት ሁለት ሺ ሰባት ጀምሮ የግንቦት ሰባት ታልጋ ሰጥቶን የግንቦት ሰባት ተላላኪዎች ተብለን ነበር። አንድም አንድም ግለሰብ ግን የቅማን ተወላጅ አመራር የሆነ ወይም ግለሰብ ከግንቦት ሰባት ጋር ተለጥፎ አልተገኘም። ዛሬ ማረጋግጥልሽ ነገር ምናልባት እንደ ህዝብ እንደ ኢትዮጵያዊነት ከትግራይ ህዝብ ግራ ግንኙነት ሊኖረን ይችላል። ይሄ ደግሞ ኢትዮጵያዊነታችን የሚያስተሳስረን ሁላችንም በኢትዮጵያ ውስጥ የምንኖር ብሄሮች ብሄረሰቦችና ህዝቦች ሊያስተሳስረን የሚችለው አንድ ሊያደርገን የሚችለው አንድ ኢትዮጵያዊነት ስለሆነ በዛ አግባብ ልንገና እንችላለን። ከዚህ የዘለለ ምንም አይነት የግንኙነት መርህ የለንም ማለት ነው። ሌላው ስማቸው እንዲጠቀስ ያልፈለጉና ከሰማኒያ አራት አመተ ምህረት ጀምሮ መተማ ዮሐንስ የሚኖሩ አሁን ተፈናቅለው በሱዳን ድንበር ገላባት እየተባለ በሚጠራው ቦታ ላይ ያሉ ግለሰብን ያገኘኋቸው። ተፈናቃዩ እንደሚሉት በሁከቱ የሰው ህይወት አልፏል፣ ንብረትም ወድሟል። ጥቃቱን ያደረሱት ደግሞ ጥቂት የፖለቲካ ጥቅመኞችንን የሚሉት ቡድኖች ናቸው ይላሉ። ነክሌ ማለት አይቻልም። ለምሳሌ እንደነ ቡንበተሰባት ነን የሚሉ ሰዎች ናቸው። እኔ ባይኔ ያየኋቸው በይቅርታ የተፈቱ ታስሮ በይቅርታ የተፈቱ ሰዎች ነበሩበት ቀስቃሾች፣ ዋና በቃ መሪዎች፣ በቃ የጎበዝ አለቃ አንድ አራት መገቡ። የጎበዝ አለቆች ምንድን ነው የሚሰሩት? እዛ በቃ መበጥበት ነው። ምን ሌላ ከተማይቱ ሰላም ማሳጣት ብረተብረብሔር ዱርስበቸት ነው እንጂ ሌላ ምን እንትን ስራላቸው። የጸጥታ አካል ቁሞ ህግ ማስከበር ሲቻል ምንም ህግ ማስከበር ቀርቶ ዝም ብሎ ተመልካች፣ የዘራፊ ተመልካች ሆኖ ነው ያዩት። ህብረተሰቡ ጨዋ ህዝብ ነው። የእኔ አላመት ስንኖር ምንም አብረህ መብራት አብረህ ከመጠጣት የማህበራዊ ኑሮ አብረህ ከማሳለፍ ውጭ ምንም አይተንበት፣ ማናትም እስኪ እስካሁን ድረስን እንዲሁ ነው። በቃ እያነባ እያልቀያ ይህን ራሱ እያነባ እያለቀሰ ነው የሚያየት። የሰው ህይወት እሳ ጠፍቷል። አው አንድ ሶስት ምቷል። ሶስት ሰዎች አንድ የክማንድ ብሄረሰብ፣ ወደ ሁለት የክማንድ ብሄረሰብ፣ አንድ የአማራ ብሄረሰብ መሰለኝ አብዛኛው ሰው ወደ ገላባትን ተሰዷል የሚባል ነገር አለ። ከሁለት መቶ ሀምሳ እስከ ሶስት መቶ የሚደርሳለህ ከሁለቱ ብሄር ከቅማንት ብሄረሰብ ከትግራይ ብሄረሰብ ምን የተሰደደ የት ነው ያሉት? እዚህ ገላባት ከሚባለው የሱዳን ቦታ ከመስቀል ጋር እያስተባበራቸው ነው። አሁን ንብረታችን ይዘን እንሂድ ቢባል ደግሞ ንብረት አናሳልፍም ምናምን እያሉ እንዳናሳልፉ ንብረት እያሉ የጎዛ አለባቸው ወደ ጉምሩክ እየሄዱ እየከለከሉ ነው አሁን ህብረተሰቡ የሚጠብቀው ንብረታችን የቀረው ተቃጥሎ የቀረው የቤት እቃ ያላቸው ያልተቃጠላለ ብሷን እኳ ይዘን እንሂድ ነው ጥያቄው እስከ አሁን ምንም መልስ አልተገኘም ንብረት ግን ተቃጥሏል ወድሟል በጣም ወድመዋል ከሀያ አምስት ሱቆች እስከ ሰላሳ ሱቆች በላይ የሆቴሎች እና ፍትህ ቤቶች አሉ። አሁን ራሱ ስብሰባ ነበረ ከንቲባ የሚመራው ከንቲባ ራሱ መከላከል አልቻለ። እኛ ጭራሽ እንዳይገቡብን ከአሁን በፊትም ሂዶ መጣ። ስለዚህ አሁን ጭራሽ እንዳይገቡብን የሚል መልእክት ነው የሰጡት። አሁንም ንብረቱ ያላወጣ ሰው ህዝብ አለ። እኛ አመራሮች ግን ከማንም መጥቶ እንደዚህ ነው ያለ ያለ አመራር ምን አይነት እንትነ ምን ሆናችኑ ምናምን ያለን አመራር እኮ እስካሁን አላየንም። ስንተኛ ቀናችሁ ነው? ያው ከሀያ ስድስት ጀምሮ እስከ ዛሬ ማለት ነው። ሁከቱን ተከትሎ ትላንት የትግራይ ብሔራዊ ክልላዊ መንግስት መግለጫ አውጥቶ ነበር። በትግራይ ቴሌቪዥን ጣቢያ የተላለፈው መልእክት ይዘቱ ይህንን ይመስላል። በተለይም በአማራ ክልል ከወደ ስምንት ዓመተ ምህረት ጀምሮ የትግራይ ተወላጆች ህይወትና ንብረት ላይ የደረሰው ጉዳት ከባድና በተደጋጋሚ ህገመንግስታዊ ጥሰት እየተፈጸመ ይገኛል ያለው መግለጫው። የየአካባቢው ህዝብ አደጋውን ለመቀነስ ጥረት ባያደርግ ኑሮ ከዚህ የከፋ ጥፋት ሊደርስ ይችል እንደነበር ይታመናል። የተለያዩ አጀንዳዎች በመቅረጽ በትግራይ ህዝብ ሰላምና ደህንነት በማወቅ ዙሪያ የሚደረግ ዘመቻ አሁንም ሳይቋረጥ እንዲቀጥል እየተደረገ ነው። በትግራይ ክልል ጉዳይ ላይ እጅን ከማስገባት በተጨማሪ ከትግራይ ጋር የሚያስተሳስሩ መንገዶችን በመዝጋትና የትግራይን መሬት በኃይል ለመውረር መፈለግ የመሳሰሉ ያረጁና ኋላቀር አስተሳሰቦች እና ክፉ ተግባራትም እየታዩ ናቸው። ይህ በእንዲህ እንዳለም አሁንም ትላንት በመተማና ሌሎች አካባቢዎች ተመሳሳይ ግፍ ተፈጽሟል። ችግር በተፈጠረባቸው አካባቢዎች አንዳንድ የአማራ ክልል ከፍተኛ የስራ ኃላፊዎች አስቀድመው በማንቀሳቀስ የደረሰውን ግፍ እንዲፈጸም አመራር የሰጡ መሆኑን ታውቁም በአስቸኳይ ወደ ህግ ሊቀርቡ ይገባል ብሏል መግለጫ ሰዎች ለማህበራዊ ልማት ሊተጉ ሲገባም ለጥፋት እንቅፋተው ሌት ተቀን ሲሰሩ ማየት አሳዛኝ ሲሆን ጥፋትን በጥፋት መመለስ ግን ቀላል መሆኑን ሊሰመርበት ይገባል ብሏል። የትግራይ ህዝብና መንግስት ደግሞ ለጥፋት ሳይሆን ለጋራ ልማትና ሰላም የቆመ በመሆኑም የሁለቱን ህዝብ ወንድማማችነት የሚያጠናክሩ እንጂ የሚያፈርሱ ስራዎች የማይሰራ መሆኑን አሁንም በድጋሚ ለመግለጽ እንወዳለን ብሏል መግለጫው። ይህ ማለት ግን በህዝባችን ላይ የሚፈጸም የጥፋት ተግባሮች አይተን እንዳላየን እንሆናለን ማለት አይደለም። በህዝባችን ንብረትና ህይወት ላይ ጉዳት ያደረሱ በሙሉም እንደ ክልል መንግስት በህግ እንዲጠየቁ ጥረት የምናደርግ ይሆናል። የአማራ ክልልና የፌዴራል መንግስትም ህገ መንግስቱን ያለማቋረጥ በተደጋጋሚ በሚጥሰው አካላት ላይ ህጋዊ እርምጃ ሊወስዱ ይገባል ብሏል። የአማራ ብሔራዊ ክልላዊ መንግስት ማምሻው በድረ ገጹ ላይ ባወጣው መግለጫ እንዳስታወቀው በመተማና ሽንፋ አካባቢ በተፈጠረው ግጭት የአራት ሰዎች ህይወት ማለፉን ጠቁሟል። በግጭቱ ጉዳት ለደረሰባቸው ሰዎች ማዘኑን ያተተው መግለጫው አጋጣሚውን በመጠቀም ግጭቱን የህዝብ ለህዝብ በማስመሰል ከዚህ ትርፍ ለማግኘት የሚደረግ ሙከራ ፍሬ አልባ ነው ሲል ጠቅሶታል። በስተመጨረሻ በግጭቱ የወደመው ንብረትና የተፈናቀለው ህዝብ ምን ያህል ነው በማለት ኮሚሽነር ዘላለምን ጠየኳቸው። ይህን እንደሚመለከት ተገኝተን እሱም የሚያጣራ ቡድን ልከናል። የኮሚኒኬሽን ፕሮብሌም ስለነበር መረጃ አልደረሰንም። አይ ቲንክ በዚህ የአንድ ቀን ሁለት ቀን ውስጥ ያጣራ መረጃውን እንትን ይሉና ዛሬ ያለውን መረጃ እንኳን ለመስጠት ከትናንቱ በተሻለ ሁኔታ አንጻራዊ የሆነ ሰላም ያለበት ሁኔታ ነው ያለ ሁሉም አካባቢዎች የተረጋጉበት ሁኔታ ያለ ቆሞ የነበረው የትራንስፖርት አክሰስ እንግዲህ እዛ አካባቢ ሀይዌ ያለ ኢንተርናሽናል ዌይ ያለ ሱዳን ጋር የሚያገናኝ መንገድ አለ። እዛ ነዳጅ ነው የሚመጡ ኢምፖርት ኤክስፖርት ስራ የሚሰራበት አካባቢ ነው አካባቢ አሁን የትራንስፖርት አክሰስ የጀመረበት ሁኔታ አለ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ፕሮግራማችን እስከምሽት አራት ሰዓት ይቀጥላል። የቀዳሚዋ ማለት የቀድሞዋ የተቃዋሚ መሪ ወይዘሪት ብርቱካን ሚደቅሳ ወደ ኢትዮጵያ ተመለሱ። በኢትዮጵያ በተጀመረው የዲሞክራሲ እንቅስቃሴ ለማገዝ የፈጠረው ዕድል ያበረታታቸው መሆኑን የቀድሞዋ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ዛሬ ወደ አዲስ አበባ ከመብረራቸው አስቀድሞ በተለይ ለአሜሪካ ድምፅ በሰጡት ቃል ገልጠዋል። ወይዘሪት ብርቱካን ሚደቅሳ ከዚህ ቀደም በኢትዮጵያ የፖለቲካ የለውጥ እንቅስቃሴ የነበረውትን ተሳትፎ ተከትሎ ለዓመታት እስርና እንግልት ከተዳረጉ በኋላ ከእስር ወጥተው ላለፉት በርካታ ዓመታት በስደት ከኖሩባት ዩናይት ስቴትስ ለመጀመሪያ ጊዜ ወደ አገሮ ሊመለሱ ነው። ዛሬ የተሳፈሩበት አውሮፕላን ከመነሳቱ ጥቂት ደቂቃዎች አስቀድሞ የማነጋግሮ ለመሆኑ ከዚህ ውሳኔ ላይ እንዴት ደረሱ? የሚመለሱበትን ሁኔታና ምክንያት ለውሳኔ የበቁበትን ጨምረው በአጭሩ ቢገልጹልኝ አመሰግናለሁ። አሉላ። አሁን አይሮፕላናችን ሊነሳ ጥቂት ደቂቃዎች ቀርቶት ነው እያናገርኩ ያለሁት። ለእኔ በጣም ትልቅ ትርጉም ያለው ሰዓት ነው። ከምንም ነገር በላይ የሀገር ናፍቆት አለ፣ የወገን ፍቅር አለ። ከዛ ተለይቶ መኖር አንዳንድ ጊዜ ከሌሎች ስቃዮች እኩል የሆነ ህመም ይሰጣል፣ እና መቼ ያ እንደሚያበቃ አላውቅም ነበር። እያበቃ አግኝቸዋለሁ። በጣም ደስ ብሎኛል። ለዚህ ደግሞ ያበቃኝን አምላኬን አመሰግናለሁ። ለዚህ አስተዋጽኦ ያደረጉትንም ወገኖቻችንን በብዙ አመታት ውስጥ በትግል ውስጥ መስዋዕትነት የከፈሉትንም አሁን ብዙ ነገር እየጣሩ ያሉትንም በዚህ በዚህ አጋጣሚ ሪኮግናይዝ አደርጋለሁ፣ አመሰግናለሁ። የሚሄድበት ምክንያት እናንተም እንደምታውቁት በእኔ ህይወት በህግም ቢሆን ከዛም በኋላ በተለያየ ሁኔታ ወገኖቼን ለማገልገል አገሬ ለማገልገል የራሱ የሚሰራ ማድረግ ሰው ነበርኩኝ እና ለዛ ደግሞ በተሻለ ሁኔታ ለመቀጠል አሁንም ጥረት ለማድረግ አገሪቷ ባለችበት ሁኔታ እድሎች እንዳሉ ስለተገነዘብኩኝ ማንም ሰው ማድረግ የሚችለውን ወደ ኋላ የሚልበት ጊዜ እንዳልሆነ በመረዳት እኔም ደግሞ የአቅሜን በሙያዬ፣ በልምዴ፣ በእውቀቴ ማድረግ የምችለውን ነገር ለማዋጣት ያምን ምን እንደሚሆን ለማጣራት ለመወያየት ነው የሚሄደው። በጣም ጥሩ ቀን ነው ለእኔ እግዚአብሔር ይመስገን። በእርግጥ ጥሩ ቀን ይመስለኛል። ወይዘሮ ብርቱካን ካሳለፏቸው የበረቱ ፈተናዎችን በኋላ በአገር ውስጥ በተፈጠረው ሁኔታ ዛሬም የምችለውን ላድርግ ብለው መነሳቶ ጎላ ብሎ የሚሰማ ይመስለኛል። ወይዘሬ ብርቱካን በእርሶስ በኩል ግን በግሎ በምን መልኩ ነው ትኩረት አድርገው ለመስራት ለመሰማራት ያቀዱት? የኢትዮጵያን ጉዳይ እንደሚከታተል ማንም ዜጋም እንደሚያውቀው አሁን ያለንበት ሁኔታ ከዚህ ቀደም ከነበርንበት ሁኔታ በጣም የተለየ ነው። የሚጠይቀውም አስተሳሰብ የሚጠይቀውም የትግል ሁኔታ ማለት እንችላለን በጣም የተለየ ነው እና ቀደም ሲል ከነበረበት ሁኔታ በጣም ብዙ ነፃነትን የሚሰጡ ሁኔታዎች አሉ። ደግሞ በጣም የሚያሰጉም ሁኔታዎች አሉ። ስጋቶችን ቀርፎ የተሻለውን ተስፋውን በመደላት ላይ ለማስቀመጥ ዋናው ስራ የሚመስለኝ ተቋማትን መገንባት፣ በተለይ የዲሞክራሲ ተቋማት የምንላቸውን ማጠናከር እና ከ በህግ በስርዓት በተቋማት ላይ የተገነባ የመንግስት አስተዳደር እንዲኖረን፣ የዜጎችን መብት የዜጎችን በሰላም የመኖር ፍላጎት ህይወታቸውን የማሻሻል ይሄን የሚያረጋግጡት እነዚህ ተቋማት ስለሆኑ እሱን ካላረጋገጠን ምንም አይነት ዋስና የለንም፣ እንዳገርም እንደ ዜጋ። እና የኔ ትኩረት እዛ ላይ ነው። የትኛው መስክ ተማራ የተሻለ ይሆናል፣ የትኛው መስክት ምንድን ነው ያለው እድል የሚለውን ከራሴ ልምድና ትምህርት ሌሎችም ነገሮች አንጻር እማየውና መወስነው ግን እዛው ሀገር ቤት ከገባሁም በኋላ ከሚመለከታቸውም ወገኖች ጋር በጣም ዝርዝር የሆነ ንግግር ካደረግኩኝ በኋላ ይሆናል። ግን እንዳልኩ የማተኮረው በዴሞክራሲያዊ ተቋማት ግንባታ ነው። የትኛው ተቋም እንደሚሆን ወደፊት የምንወስነው ነው የሚሆነው። ጠቅላይ ሚኒስትር አብይ አህመድ ባለፉት በርካታ ወራት በተለያዩ የፖለቲካ እንቅስቃሴዎች ውስጥ ያሉትን ጨምሮ በውጭ ሀገር የሚኖሩ የተለያዩ ወገኖችን ወደ ሀገር ውስጥ ገብተው እንዲሰሩ ሲጋብዙና ሁኔታዎችን ሲያመቻቹ ሲቀበሉ ተከታትለናል። እርሶስ፣ ወይዘሪት ብርቱካን ከጠቅላይ ሚኒስትሩም ሆነ ከሌሎች ያስተዳደራቸው ባለስልጣናት ጋር ይህን አስመልክቶ የተነጋገሩት ነገር ይኖር ይሆን? አቶ አሉላ፣ እንተ እንደምታውቀው እዚህ ጠቅላይ ሚኒስትሩና ባልደረቦቻቸው በመጡ ጊዜ ብዙ ሰዎችን አግኝተዋል። እኔም በዛን ወቅት እሳቸውን አግኝቶ የማነጋገር እድል ገጥሞኝ ነበረ። አንድ ጥሩ እድላችን የሚመስለኝ አሁን ያለው አስተዳደር ለውይይት የተለያዩ ደግሞ ግለሰቦችንም አስተዋጽኦ ለማድረግ ለማበረታታት ጥሩ ሀሳብ እና ጥሩ ተነሳሽነት ያለው አስተዳደር እንደሆነ ነው የማየው። እና በዛው ሂደት ውስጥ ንግግሮች ነበሩ፣ እሱን ልገልጽልህ እችላለሁ አ መልካም ወይዘሮ ብርቱካን ከደረሱ በኋላ የሚኖሩ ሁኔታዎችን በሚቀጥሉ ፕሮግራሞቻችን መልሰን እናገኘታለን። መልካም መንገድ። እግዜር ይስጥልኝ። አመሰግናለሁ አሉላ። በጣም አመሰግናለሁ። ሰላም ሆኑ በአገሪቱ በሚካሄደው የለውጥ እንቅስቃሴ እንዲያግዙ እንፈልጋለን ይላሉ፣ የፌዴራሉ ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ። ምሽቱን በስልክ አነጋግረናቸው፣ ወይዘሪት ብርቱካን ያው የእኛ ዜጋ ናቸው። ወደ ሀገራቸው ተመልሰው በመንግስትም በግልም በማንኛውም ጉዳይ ላይ እንዲሳተፉ እንፈልጋለን። ወይዘሪት ብርቱካን ብቻም ሳይሆን ብዙ የህግ ባለሙያዎች አሜሪካም ከሌሎች የአውሮፓ ሀገሮች መጥቶ የተለያዩ የሪፎርም ስራ ውስጥ እየተሳተፉ ለዜጎቻቸውና ለሀገራቸው የራሳቸውን አስተዋጽኦ እያበረከቱ ይገኛሉ። በዘሪ ቡርቱካንም ይሄንን ታሳቢ አድርጎ ወደ ሀገራቸው ተመልሶ በህግም በሌሎች ጉዳዮች ላይ ለሀገሪቷም ለህዝቡም ባላቸው እውቀትና ልምድ አስተዋጽኦ ማበርከት መፈለጋቸውና መምጣታቸው የሚያስመሰግናቸውና እኛም በጥሩ ሁኔታ ተቀብለን እነሱ ጋር ሆነን ለመስራት ዝግጁ መሆናቸውን ነው እኛ በኩል ያለሆነ ቻቸው ብቻ ሲሆን ማንኛውም ዜጋ ማንኛውም ያገባኛል ሀገሪቱ አስተዋጽኦ አደርጋለሁ የሚል ሰውን በጥሩ ሁኔታ ተቀብለን ከኛ ጋር የተጀመረውን ለውጥ ወደፊት እንዲወስዱና አጠቃላይ ሀገራችን የዲሞክራሲ እና የዜጎች የሰብአዊና ዲሞክራሲያዊ መብት የተረጋገጠባት ሀገር ለማድረግ ጉዳይ እኛ መንግስት ስራ ወይ ደግሞ ባላፍነት ያለን ብቻ ሳይሆን የሁሉም ዜጋ ድርሻ ስለሆነ እሳቸውም ለዚህ ለተቃና ሀሳብ ወደ ሀገራቸው መምጣታቸውን የምንደግፍና በጥሩ ሁኔታና መንፈስ የምንቀበላቸው ይሆናል። በለውጥ ሂደቱ እንዲያግዙ የፍትህ ስርአቱን ለማሻሻል ቅድሚያ ትኩረት የሚሹ ጉዳዮች ተለይተው ታውቀዋል ይላሉ አቶ ብርሃኑ በተለይ በፍትህ ስርዓት ውስጥ የትኩረት የሚሹ ጉዳዮችን ለይተን በተለይ ደግሞ የመንግስትን ችግሮች የሚለይ ዋና ትኩረት የሚሹ እሺዎችን ለይተናል። ይህንን ስራ የሚሰራ አድቫይዘሪ ካውንስል አቋቁመን አድቫይዘሪ ካውንስሉም የተለያዩ ጥናቶችን ለማጥናት ሊሻሻሉ የሚገቡ ህጎች፣ ሊሻሻሉ የሚገቡ አሰራሮች፣ አደራጀቶች ና አጠቃላይ ችግሮች ለይቶ ለመንግስት አድቫይዝ እያደረገ ና እየሰራ ያለበት ሁኔታ ነው ያለው። እነዚህ ነገሮች ተለይተዋል። በስምንት ዋና ዋና ጉዳዮች ለይተናል። በስሩ ደግሞ ሰብ የሆኑ ችግሮች ና እሱዎች የተለዩበት እነሱ ትኩረት ተደርጎ በቅድም ባልኩት ለአድቫይዘሪ ካውንስል ውስል ወርኪንግ ግሩፕ ተቋቁሞ እነዚህ ወርኪንግ ግሩፕ ችግሮቹን እና ለችግሮቹ መፍትሄ የሚሆኑትን እየለዩ ለመንግስት እያቀረቡ ያለበት ነው። ለምሳሌ ከመሻሻል ከሚገባቸው ህጎች ውስጥ የበጎ አድራጎት አዋጁን፣ የአንቲ ቴሮሪዝም ሎ እና ሌሎች የሚዲያ ና የመሳሰሉትን ጉዳዮች እየሰሩ ና ለመንግስት ምክር እየሰጡ ያለበት ሁኔታ ነው ያለው። ይህ ብቻም ሳይሆን የህብረተሰቡንም የማሳተፍ ስራ በእነዚህ አካላት የተሰራ ነው። አንዳንዶቹን ለመንግስት ያስረክቧል። አንዳንዶቹ ደግሞ በሂደት ላይ ያሉ ናቸው እና ሌሎችም ተለይቷል። መፍትሄ ሊሆኑ የሚችሉትና እስታንዳርዱ የሚል ሊሆን ይችላል የሚሉትን ደግሞ በሂደት ላይ ያሉት ጉዳዮች ናቸው። የፌዴራል ጠቅላይ አቃቤ ህግ አቶ ብርሃኑ ፀጋዬ ናቸው። ለጊዜያቸው እናመሰግናለን።

a <laughs> አካሊ ውቤ በድምፀ ምርዋዋ ታስተዋውቅ ማሪቱ ለገሰ ነበር። ልትቀበል የፈለግ መስሎኝ ነበር። አዲሱ አሁን አሁን አድማጮች፣ አሁን ርዕሰ ወሬዎቹን ከአዲሱ አበበ በምዕራብ ጎንደር ዞን በተለይ መተማ አካባቢ ሰማኑን ሁከት ተፈጥሮ የሰው ህይወት እንደጠፋ ንብረትም እንደወደመ ታውቋል። ሁለት ሁከቱን የፈጠሩት ጥቂት የፖለቲካ ጥቅመኞች ናቸው ይላሉ ሱዳን ድንበር ላይ የሚገኙ ተፈናቃዮች። ዛሬ የአካባቢው ጸጥታ የተረጋጋ ሁኔታ ላይ እንደሚገኝ የአማራ ክልል ኮሚሽነር ፖሊስ ኮሚሽነር ገልጠዋል። ካሜሩን ውስጥ የሚገኝ አንድ የፕሬስቢቴሪያን ባለስልጣን እንዳስታወቁት ዲሬክተሩን ጨምሮ ከትምህርት ቤት የተጠለፉት 79 ተማሪዎች ተለቀዋል። ጠለፋው ባሜንዳ ከተባለችው ከተማ የተፈጸመው ባለፈው ሰኞ መሆኑ ይታወቃል። ሮይተርስ የዜና ውታር የተጠለፉት ሰዎች 79 አይደሉም፣ 78 ናቸው ይላል። ይህም የሆነው በሮይተርስ ዘገባ መሰረት ጠላፊው ሰው ተማሪ የነበረ እናም እዚያው ከጠላፊዎቹ ጋር የቀረ ነው። ዲሬክተሩ መጠለፋቸው ግን ታውቋል። ዋሽንግተን ዲሲ ላይ የኃይል ሚዛን ተለውጧል። ይህም የሆነው ዛሬ ባለ ይቅርታ፣ ትላንት በተካሄደው የዩናይትድ ስቴትስ አማካይ ዘመን ምርጫ መሆኑ ይታወቃል። በሚቀጥለው ዘገባችን ሰፊ ትንታኔ በዚህ ላይ ይኖረናል። በየመን የወደብ ከተማ ሀዲዳ ውስጥ በመንግስት ወታደሮችና በሽምቅ ተዋጊዎች መካከል ፍጥጫ ተፈጥሮ አጣብቂን ስለሚገኙትን የመናውያን ለማዳን የረድኤት ሰዎች እርዳታ ማስተላለፊያ ወይም ማቅረቢያ መንገድ እንዲዘጋጅላቸው መጠየቃቸው ታውቋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ነገ ሐሙስ ኒውዮርክ ላይ ከአንድ የሰሜን ኮሪያ ባለሥልጣን ጋር የሚገናኙበት ቀጠሮ ለሌላ ጊዜ መተላለፉ ታውቋል። አድማጮች የሰዓቱን የዓለም ዜና ርዕሰ ወሬዎቹ ነበር የተከታተላችሁት። በ19 ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፉ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አስተናጋጆች አሉ አከበደና አዲሱ አበበናል። አሁን የሁለተኛውን አጋማሽ ሰፊ ክፍል የሚሸፍነው የአጋማሽ ዘመን ምርጫ ይሆናል። ተከታዩ ቅንብር፣ ወደዚያው እናምራ። በዜናው እንደጠቆም ነው ዋሽንግተን ዲሲ ላይ አሁን የኃይል ሚዛኑ ተለውጠዋል። ትናንት በተካሄደው የዩናይት ስቴትስ የአማካይ ዘመን ምርጫ ተቃዋሚው የዴሞክራቲክ ፓርቲ የሕግ መምሪያውን የበላይነት ተቆጣጥሯል። ሪፐብሊካኑ ግን በሕግ መወሰኛ ምክር ቤት ውስጥ የነበራቸውን አብላጫ መቀመጫ አስፍተዋል። የዚህን ምርጫ ውጤት በአንድ በኩል ለፕሬዚዳንት ዶናልድ ትራምፕ የከበደ ጡጫ ነው ቢባልም በሌላ በኩል ደግሞ አቋማቸውን እንዳጠናቀረላቸውም ይነገራል። ለማንኛውም የዋሽንግተን የፖለቲካ ትንቅንቅ ለመጪዎቹ ሁለት ዓመታት ተባብሶ እንደሚቀጥል ብዙዎች ይገምታሉ። ዝርዝር ዘገባዎችንና የፖለቲካ ሳይንስ ምሁር ትንታኔ ያካተተው ሪፖርት ሰለሞን አባተ አቀናጅቶ እንዲህ ያቀርበዋል። ዋና ከተማችን ላይ አዲስ ቀን ወጣ ብለዋል። የህግ መምሪያ ድላቸውን ዋሽንግተን ዲሲ በሚገኘው የዴሞክራቲክ ፓርቲው ጠቅላይ ጽህፈት ቤት ውስጥ በተዘጋጀ ስነ ሥርዓት ላይ ያወጁት የዴሞክራቶቹ መሪ ናንሲ ፔሎሲ፣ በጋራ መስራት በምንችልባቸው መስኮች አብረን የመስራት በማንችልባቸው ደግሞ አቋማችንን አጠንክረን የማስጠበቅ ኃላፊነት ይኖርብናል። ይሁን እንጂ የጋራ ሜዳ ለማግኘት መጣር አለብን። ዴሞክራቲክ የተወካዮች ምክር ቤት የሚያሰባስቡንን መፍትሄዎች ለመፈለግ ይሰራል፤ ምክንያቱም መከፋፈልን እስኪበቃን አይተነዋል። በተወካዮች ምክር ቤቱ ውስጥ የአናሳዎቹ መሪ ሆነው ላለፉት ስምንት ዓመታት የቆዩት ፔሎሲ እንግዲህ የምክር ቤቱ አፈ ጉባኤ ሊሆኑ እየተጠበቀ ነው። ለዲሞክራቲክ ፓርቲው የኮንግረስ የበላይነት ካጎናጸፉት ፉክክሮች መካከል ከሪፐብሊካን ተቀማጭ ላይ ወንበሩን የነጠቁት ጄኒፈር ዌክስተን የተወዳደሩበት የቨርጂኒያ ምርጫ አንዱ ነው። ይህ ምርጫ ከተጀመረ አንስቶ ለውጥ ወደ አሜሪካ እየመጣ ለውጥ ወደ ቨርጂኒያ የምርጫ ወረዳ እየመጣ እንደሆነ ስናገር ቆይቻለሁ። እናም ያ ለውጥ በዚህ ምሽት ደረሰ። በሌላ በኩል ግን ለሕግ መወሰኛ ምክር ቤቱ በተካሄደው ትንቅንቅ ዴሞክራቶቹ አልቀናቸውም። እንዲያውም ከነባር ይዞታዎች ኖርት ዳኮታን፣ የሚዙሪን እና የኢንዲያናን መቀመጫዎቻቸውን በሪፐብሊካን ተቀናቃኞቻቸው ተነጥቀዋል። ሪፐብሊካኑ ማይክ ብራውን የኢንዲያናን ዴሞክራቲክ ፓርቲ የሴኔት መቀመጫ ነጥቀዋል። ኮንሰርቫቲቭስ ንግድ ባይ እኛ በፕሬዚደንት ዶናልድ ትራምፕ የምንመራ ወግ አጥባቂዎች የእኛ የአስተሳሰብ መንገድ ኢንዲያና ውስጥ ለምን እንደ ሠራ ለምን ለቀሪው የአሜሪካ ክፍልም እንደሚሠራ ማሳየት አለብን። ሪፐብሊካኑ የሕግ መወሰኛ ምክር ቤቱን መቆጣጠራቸው ፕሬዚደንት ትራምፕን እንዳስደሰታቸው የዋይት ሐውስ ቃል አቀባይ ሳራ ሳንደርስ ተናግረዋል። ፕሬዚዳንቱ በአካል እየተገኙ ከቀሰቀሷቸውና ፕሬዚዳንቱንም ከደገፉ እጮች የበዙት በዚህ ምሽት በጥሩ ሁኔታ ላይ ይገኛሉ። ለማንኛውም ግን በመጪው ጊዜ ወደ ስራ ከሚገባ ከማንም ጋር አብረው ይሰራሉ። ይህ በእንዲህ እንዳለ ሁለት ሴቶች በዩናይትድ ስቴትስ ፖለቲካ ውስጥ ታሪክ ሰርተዋል በትናንትናው ምሽት ሶማሊያ አሜሪካዊቱ ኢላን ኦማር እና ፍልስጤም አሜሪካዊቱ ራሺዳ ጣሊብ። ኢላን ኦማር ከሚኒሶታ፣ ራሺዳ ጣሊብ ከሚሽጋን ከየተወዳደሩባቸው ወረዳዎች አሸንፈው እንግዲህ የዩናይትድ ስቴትስ ኮንግረስ የመጀመሪያዎቹ ሙስሊም ሴት አባላት የሆኑ የሕዝብ እንደራሴዎች ናቸው። ሪፖርተሮቻችን አብዱልአዚዝ ኦስማን ከአናፖሊስ ሚኒሶታ፣ ኬን ፋራቦ ከዴትሮይት ሚሽጋን ያጠናቀሯቸው ዘገባዎች አሉ። ቆንጅታ የጭምቅ አዘጋጅታቸዋለች። በትናንት ማክሰኞ ምርጫ ኢላን ኦማርን እና ራሺዳ ታሊብን ጨምሮ ብዙዎች ለመጀመሪያ ጊዜ ለውድድር የቀረቡ ሴት እጩዎች አሸንፈዋል። ከመካከላቸው ሁለቱ ኔቲቭ አሜሪካንስ ወይም ነባር አሜሪካውያት ናቸው። በጠቅላላው በመጪው ጥር ወር በሚከፈተው በአዲሱ ምክር ቤት አንድ መቶ ሴት አባላት ቃለ መሃላ ይፈጽማሉ። ይህም በራሱ በቁጥሩ ብዛት የመጀመሪያ ነው። ኢላን ኦማርና ና ራሺዳ ታሊብ ኢሚግሬሽንንና የውጭ ፖሊሲን በመሳሰሉ ጉዳዮች የዩናይትድ ስቴትስን ፖሊሲዎች ለማስቀየር ተጽዕኖ እንዲያሳድሩ ከመራጮቻቸው ብዙ ተስፋ ተጥሎባቸዋል። የ36 ዓመቷ ኢላን ኦማር ታሪካዊ ድላቸውን ተከትሎ ትናንት ማታ ለደጋፊዎቻቸው ባደረጉት የደስታና የምስጋና ንግግር እንዲህ ብለዋል። አልሐምዱሊላህ አልሐምዱሊላህ ቴንክ ዩ አልhamdulillah አልhamdulillah አብራችሁን ስለቆማችሁ አመሰግናለሁ። እንዴት ያለ ግሩም ጉዞን ነው ያሳለፍነው። ዛሬ ተመራጭ የምክር ቤት ተወካያችሁ ሆኜ ከስሜ ፊት የመጀመሪያዋ የሚል ብዙ ቅጽሎችን ይዤ ፊታችሁ ቆሜ ያለሁ ክፍለ ሀገራችን በኮንግረስ ነጭ ባልሆነ ሴት ደግሞም ሂጃብ በምትለብስ ሴት ሲወከል የመጀመሪያ ስደተኛ ለዩናይትድ ስቴትስ ኮንግረስ አባልነት ሲመረጥ የመጀመሪያ ነኝ። በዩናይትድ ስቴትስ ኮንግረስ የመጀመሪያ ሙስሊም አሜሪካዊት የሚለውን ታሪክ ደግሞ ከህቴ ከሚሽጋኗ ዴሞክራት ከራሺዳ ታሊብ ጋር ተጋርቻለሁ ብለዋል ኢላን ኦማር። I ነገር ግን የተወዳደርኩት የመጀመሪያ ለመሆን እንዳልነበረ ሁላችሁም ታውቃላችሁ። እኔ ወደዚች ሀገር የመጣሁት የተስፋ ምድር መሆኗን እየሰማው ነው። በወረዳችን ዙሪያ ስመለከት ስለ አሜሪካ እየተትረፈረፈ ጸጋ ተስፋው ያልደረሳቸው ብዙዎች እንዳሉ ተረዳው። የስደተኞች እና የሴቶች መብቶች እንዲከበሩ፣ የአየር ንብረት ለውጥንም ጭምር ለመታገል እንደምሰራ ቃል ገባለሁ ብለዋል። ሚሽጋኗ ዲትሮይት ከተማ ውስጥ ለቀድሞዋ የክፍለ ግዛቱ ምክር ቤት አባል ለራሺዳ ታሊብ ድምፅ ሊሰጡ በዝናብና በንፋስ ሳይበገሩ ሰልፍ ይዘው ሲጠባበቁ ከነበሩት ውስጥ አንዱ የሚሽጋኑ መራጭ ዴቪድ ዋይት፣ እኔ ድምፄን የምሰጣት ታሪክ ለመስራት ብዬ ሳይሆን ለውጥ እንዲመጣ ስለምፈልግ ነው ብለዋል። ራሺዳ ሰውን በቡድን ፈርጆ የማስቀመጥ አስተሳሰብ በጠቅላላ ፉርሽ መሆኑን የሚያሳዩ ሰው ናቸው። ራሺዳ ተቀባይነት ያላቸው በሙስሊሙ ማኅበረሰብ ዘንድ ብቻ አይደለም፣ በሌሎች ብዙዎችም ተወደዋል። ሁለቱም ሙስሊም አሜሪካዊት ተመራጮች የተመረጡት በብዛት ዲሞክራቲክ ፓርቲውን በሚደግፉ የምርጫ ወረዳዎች። ይሁን እንጂ ለራሺዳ ታሊብ ድምጻቸውን የሰጡ እነ አሊሰን ብሩክስን የመሳሰሉ መራጮች ይሄ ታሪክ እንደውም የዘገየ ነው ይላሉ። ሁለት ሺ አስራ ስምንት ላይ ሆነን ይሄ ገና አሁን ለመጀመሪያ ጊዜ እውን ሆኑ ጉድ ነው። በኮንግሬስ በመምሪያውም ሆነ በመወሰኛው ብዙ ሙስሊሞች ያስፈልጉናል። በዩናይትድ ስቴትስ ኮንግረስ ለማገልገል የመጀመሪያ ፍልስጤማዊት አሜሪካዊት የሆኑት የዲትሮይቷ ራሺዳ ታሊብ በምረጡኝ ዘመቻቸው ወቅት ፕሬዝደንት ዶናልድ ትራምፕንና የአስተዳደራቸውን ፖሊሲ በሰላ መንገድ በመንቀፍ ይታወቃሉ። የምክር ቤት አባል ሲሆኑም ያን እንደማይቀይሩ ነው ቃል የገቡት። የማይሆነውን እኔ እንደዚህ አይነት ሰው አይደለውም። ሰውም ቢሆን ለውጥ ስለምንፈልግ ነው ድምጻችንን የሰጠንሽ የሚለኝ ይመስለኛል። ኢላን ኦማርም ጉዟችን እዚህ ላይ አይቆምም፣ አብረን ሆነን በዲሞክራሲያችን እና ክቡር ለሆነው ነጻነታችን መታገል ይኖርብናል ብለዋል። አመሰግናለሁ ቆንጂት። በነገራችን ላይ ከትውልደ ኤርትራ ወላጆች የተወለደው ጆዜፍ ንጉሴም ኮሎራዶ ግዛት ውስጥ በሁለተኛው ወረዳ ተወዳድሮ አሸንፏል። Thank you, Governor Elect Polis, for your friendship. And I cannot wait to see the wonderful great things you will do for the state of Colorado. And then finally, to my parents who are joined here on the stage with me, to Debasai and Azib Nagus. <laughs> ልጆቻቸውና የልጅ ልጆቻቸው ልጆች የተሻለ ሕይወት እንድንኖር ስለ ከፈሉት መሥዋዕትነት ላመሰግናቸው እፈልጋለሁ። ያለ እነርሱና ለእኔ ሕይወትን ለመስጠት ታግለው ባያሸንፉ ኖሮ በዚህ ምሽት እዚህ አልገኝም ነበር። አንድ ጥቁር አሜሪካዊ ከኮሎራዶ ለተወካዮች ምክር ቤት ሲያሸንፍ ጆ ንጉሴ የመጀመሪያው ሆኖ ሌላው ታሪክ ሰሪ ሆኗል። ስለ ምርጫው ሂደት በትናንትናው ምሽት አነጋግሬያቸው የነበሩት የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ እባክህ ለእነዚህ ሰዎችም ለሌላውም የደስታ መልእክቴን አስተላልፍልኝ ብለውኛል። እንኳን ደስ ያላችሁ ማለት ይገባል። አሜሪካ አሜሪካን የሚያደርጋትም አንዳንድ ተስፋ የሚያስቆርጥ ሁኔታዎች ቢኖሩን ቅሉ፣ አቶ ሰለሞን የሚያስደሱት ሁኔታዎች አሉ። አንድ ሰው ዜር ስደተኛ ሆኖ መጥቶ ሰውም የሆንበት ሀብታም የሆንበት ሀገር ያው፣ ችግርን እንዳለ ሁሉ በነገር ሁሉም ሀብታም አይሆንም እንደምናውቀው ግን ቀንቶት የሚሆናለ በፖለቲካው ምድርም ይሃለ እና ራሽድ ታይለብ፣ ዲትሮይት ና ሚሽገን አካባቢ የመጀመሪያ ፍልስጤን ሴት አወራደር አሸንፋለች። እንግዲህ የት ነው? በአሜሪካ ነው። ኢልሃን ኦማር ማሸነፍ ችላለች። ሚኔሶታ ሚኒያፖሊስ፣ ሴንት ፖል አካባቢ የሶማሌ ሬፊጂ በህጻንነቱ አሜሪካ የመጣች ሀገር ነው አሜሪካ ዘ ላንድ ኦፍ ኢምፖስብል ቢሆንም ስ ኦልሶ ላንድ ኦፍ ፖስብል ለማለት የማይቻሉ ብዙ ነገሮች ቢኖሩም ሁሉም ነገር ደግሞ የሚቻልበትም ሀገር ነች ነው የሚባለው። አብሶሉት እንደገና አሜሪካ ስንል ደግሞ በጣም ያልተነሳ ነገር አለ። ጆ ንጉሴ የሚባል ልጅ ወጣት ልጅ አሸንፏል። ጆ ንጉሴ ጆዜፍ ንጉሴ ነው ስሙ። እሱም ቡልደር እና ኮሎራዶ ኮሎራዶ ዲስትሪክት ሁለት ተወዳድሮ አሸንፏል። ይህም ልጅ ከኤርትራ ስደተኞች የተወለደ ልጅ ነው። አበሻ ነው። እና ቡልደር እና እዛ አካባቢ ኢትዮጵያኖቹም ኤርትራኖቹም ለእሱም ቮት ሰጥተዋል፣ ከነጮቹም ከላቲኖችም። ስለዚህ ኒሂሊዝም መነሳት አለበት። ብዙ ጥሩ ግሮዋል ተከታትል ያለ ሊያሸንፍ በቅቷል። እሱም እንግዲህ የመጀመሪያው አበሻ ልበልህ ርትራ አሸናፊ የሆኗለን እሱን እንኳን ደስ አለ ማለት ይገባል ማለት ነው። እንግዲህ እኛም ወደፊት ኢትዮጵያኖች በተለይ ሲያትል፣ ሎስ አንጀለስ፣ ሺካጎ በየቦታው አትላንታ፣ ብዙ ኢትዮጵያኖች አሉ ቆርጦ እና ቆፍጠን ብሎ ልተወዳደረ ተወዳደረ ለምሳሌ ያለህበት የኖርኩበት ብናይ እዛው ሜሪላንድ እዛ ቨርጂኒያ አካባቢ ፕሪንስ ጆርጅ ካውንቲ ሴንት ቻርልስ ካውንቲ ፎርት ዋሽንግተን አካባቢ፣ ፌርሳክስ ካውንቲ አሌክሳንድሪያ፣ ሲሪስ አሌክሳንድሪያ ይስል ተወዳድሮ አንድ ኢትዮጵያዊ አንድ አበሻ ኢትዮጵያ ሆነ ኤርትራዊ አበሻ ነው። እዚህ ሀገር ሁላችንም ጥቁር ነን። ወደ አፍሪካ ቀረቡ ስንል አንተ ምንድን ነህ፣ አንተ ምንድን ነህ የሚመጣው አንተ ሶማሌን፣ አንድ ሲዳን፣ ኤርትራ የሚመጣው እና እድልም እንዳለ ይሄ ሀገር እንደው ዝም ብሎ ብቻ ማለት ብቻ አይደለም ቆራጥ ለሆነና ጊዜ ላለውና ወጣትና ኤኔርጄቲክ ለሆነና አልቶ የደ ሳክሪፋይስ የተፈለገውን ከፍ አደርጋለሁ ለሚል ሰው ማሸነፍ ይቻላል። ይኸው እያየን ነው። አስከፊ ነው ፖለቲካ። እርግጥ የፖለቲካ ጨዋታ ራፍ ነው ብዙ ጊዜ። ነገር ግን ነገር ግን ጠንካራ ለሆነ ሰው አሸንፎ እንትን ማለት ይችላል። አንድ የመጨረሻ አሌካንድራ አሸንፋለች። አሌካንድራ ብሮንክስ የተወለደች ናት። የዘጠኝ ዓመት የመጨረሻ ወጣት እሷ ናት። በጣም ዳይናሚክ እንደ ሹቲንግ ስታር ፎርዋድ የኮኮ የምትቆጠር ወጣት ላቲኖ ዘር ያላት ፖርቶሪክ እና ላቲኖ ዘር ያላት ልጅ ናት። ይሄ ይሄኔ ለእኔ ሞር ኢንትረስት ያደርጉኛል። በተለይ ለአድማጮቻችን ለማለት ነው። ዶክተር ብሩክ ለትንታኔ ይመለሳሉ። በሌላ በኩል ደግሞ ትናንት ምርጫው እየተካሄደ ሳለ ዩናይትድ ስቴትስ የተለያዩ ግዛቶች ውስጥ የሚኖሩና ድምፆቻቸውንም ሲሰጡ ወደ ነበሩ ትውልደ ኢትዮጵያ አሜሪካውያን እየደወለች ያነጋገረቻቸው መስታወት አራጋው ዛሬም ከምርጫ ውጤት በኋላ ያላቸውን ሀሳብ ለመጠየቅ ተመልሳ ነበር። ስሜ የአዴሳ ዘውገ ቦጃ እባላለሁ ሲያትል ነው የምኖረው። ስሜ የአዴሳ ዘውገ ቦጃ እባላለሁ ሲያትል ነው የምኖረው። በእውነቱ ይሄኛው ምርጫ ታሪክ የሚያደርገው አንደኛ፣ ከመቶ በላይ ሴቶች ወደ ኮንግረስ መሄድ የቻሉበት መሆኑ፣ ሁለተኛ ሁለት የሙስሊም እህቶቻችን ኮንግረስ ውመን ሆኖ መመረጣቸው። እንደውም አንዷ ከሱማሌ አሜሪካ የመጣች ኢልሃን ኦማር የምትባል ሚኒሶታ ውስጥ ያለች ከሪፉጂ ቤት ወጣ እንግዲህ አሁን ያው አሜሪካን ኮንግረስ ውመን መሆን በቅታ በቃችበት። እንደዚሁም ወንድማችን ከኤርትራ አንሴስተር የሆነ ኮንግረስ ኮሎራዶ ያሸነፈበት እና በጣም ብዙ አቶ ትራምፕ አድሚኒስትሬሽን ኢሚግሬሽን ላይ እና ያደረጓቸው ከነበሩት እንትኖች ውስጥ የወጡ ሰዎች ዛሬ ሀገሪቷን ሪፕሬዘንት ለማድረግ መቻላቸው ይሄ በእውነቱ በጣም ትልቅ ትልቅ የማሸንፍ ነው ብዬ ገምታለሁ። እንደዚሁም ደግሞ ዲሞክራቶች የመሪነቱን ስልጣን ስለሚሰጣቸው ከዚህ በፊት ስንገምታቸው የነበሩት እንደ ታክስ ፔፐር የፕሬዚደንት ትራምፕ እንደዚሁም የኢንቨስቲጌሽኑን ሁሉም ነገር ላይ ህጋዊ የሆነና ባላንስ ያለው ነገር እንዲመጣ ያደርጋል ብዬ ገምታለሁ። እንግዲህ የሚያሳየው ዋናው ነገር እያንዳንዱ ሰው ያለው ምርጫ ምን ያህል ኃይል እንዳለው እና ምርጫ አንድ ሰው ምን ያህል አገር መለወጥ እንደሚችል ከዚህ በላይ ማየት የሚያስችል ነገር ያለ አይመስለኝ ምክንያቱም ከወለት ቀን በፊት እዚህ ሀገር የተወልዱ ሰዎች ራሳቸው አሜሪካዊ እንዳይሆኑ የሚል ህግ ይወራበት በነበረ ሀገር አሁን ተመልሰው ከውጭ ሀገር የተወልዱ ሰዎች ሰው ኮንግረስ ቀጥቶ ያን መለወጥ የሚችሉበት ሀገር ስለሆነ ምን ያህል አገር በምርጫ መለወጥ እንደሚችልና መሳሪያና ጉልበት እንደማያስፈልገን ጉልበታችን ምርጫ መሆኑን የሚያሳይ ነው እና ለእኛ ትልቁ ትምህርት እሱ ነው። በምርጫ ሀገርን መለወጥ እንደሚቻል በኋላ ማሳየት ነው። ስሜ የቲሳቱ እባላለሁኝ እዚህ በቨርጂኒያ አካባቢ አሌክዛንድሪያ ውስጥ ነዋሪ ነኝ። የዚህ የምርጫ ውጤት እንግዲህ የምፈልገውን ነገር በልቤ እንዳገኝ ሞክሬያለሁኝ። በቃ ውጫ ውጤቱ መጥቷል። የዚህ ነገር ውጤቱ መጨረሻውን ማየት የምትፈልጊው ነገር በስራ የሚገኝ መሆኑን ብቻ ነው። እዚህ ውስጥ ማሳየት የምፈልገው በሀገራችንም ቢሆን የምንመኘውን ነገር መጣር እንዳለብን ነው። ወደዛ የሚወስደንን ጎዳና ላይ መግባት እና መሞከር ነው ያለብን የሚለውን ለማሳየት ብቻ ነው አሁን በዚህ የምሞክረው። ስሜ መስፍን ነጊያ ይባላል የምኖረው ምንሰታ ነው። ስደተኛ እንደመሆኔ መጠን ስደተኞችን የሚነካ ጉዳይ በተመለከተ ብዙ ለውጦች ስላሉ እነዛን ለውጦች ደግሞ ሊያስተካክሉ የሚችሉት ዲሞክራቶች ስለሆኑ ዲሞክራቶች ኮንግረስን ኮንትሮል በማድረጋቸው ተደስቻለሁኝ። ኢልሃም ኦማር ትባላለች። ሶማሊያ ነው ኢሚግሬት አድርጋ በስደት የመጣችው እዚህ እና ከዚህ በፊትም የዛሬ ሁለት አመት በተደረገው ምርጫ በስቴት ደረጃ በሚኒሶታ ኮንግረስ ውስጥ እያገለገለች ነበር። አሁን ኪት አሊሰን የተውን ቦታ የዲሞክራቶች ተመርጣለች። ይህ በጣም ትልቅ ነገር ነው። ከሶማሊያ ብትሆንም ስደተኛ ነች። ስደተኞችን የሚነካ ነገር ሊያስተካክሉ የሚችሉት የባለጉዳዮቹ ናቸው እና እሷም እዛ ተመርጣ በመሄዷ ትልቅ ደስታ ነው የተሰማ ሁላችንም ማለት ነው። ከዛ በተጨማሪ ያው ሌሎች ስቴቶችም ኮሎራዶ ውስጥ ኤርትራዊ ተመርጧል። እሱም በጣም ትልቅ ነገር ነው። እንግዲህ የሚቀጥለው የኢትዮጵያውያን ነው ብዬ ነው የማበረታተው፣ ፍላጎቱ ላላች ሰዎች። ስሜ ተስፋ ኃይል ይባላለው። ሎስ አንጀለስ ኦቨር ተር ዩርስ ነው የኖርኩት። ሎስ አንጀለስ መምረጥ በጣም ኢምፖርታንት ነው ኢትዮጵያ ኮሚኒቲ ውስጥ ልክ ኢትዮጵያ ዋሽንግተን ከፍተኛ ሰው አለ። ምርጫውን የሚመለከትም ኢትዮጵያን በጣም ነው የሚሳተፍ። ምርጫው በጣም ጥሩ ነው፣ ለርፍጆች በጣም ቆንጆ ነው ብዬ ነው ማምነው። ሼክስፒር ፈይሳ አባላለሁኝ ሲያትል ዋሽንግተን ስቴት ነው የምኖረው። በአብዛኛው በጣም ደስ ብሎኛል። ለእኔ በጣም የምፈልገው የነበረው የፖሊሶች እኛ አካባቢ ያሉ ፖሊሶች ከአሁን ወዲያ ሰው ላይ ከመተኮሳቸው በፊት፣ ከሰው ጋር ሌላ አይነት ግብግብ ውስጥ ከመግባታቸው በፊት እና ጠብ ውስጥ ከመግባታቸው በፊት ሌሎች አይነት ትምህርቶችን እነዚህ አይነት ነገሮችን እንዴት አድርገው ጋብ ወይም ረገብ ማለት እንዳለባቸው እንዲማሩ የሚል ሕግ አሳልፈናል እዚህ በምንኖርበት አካባቢ። እሱ በጣም ደስ ብሎኛል። ዋናው እሱ ነው። ሌላው ደግሞ በሀገር ደረጃ ያው የሚኒሶታ ውስጥ ኢልሃን ኡመር የምትባለዋ ኦማር ወይም ኡመር የምትባለት ሶማሊያ ተወላጅ የሆነች በ የዚህ ሀገር ዜጋ የሆነች ለሕዝብ ተወካዮች ምክር ቤት አሸንፋለች። እዚህ እንግዲህ ያ የሚያሳየው ለእኛ ተስፋ ነው ማሸነፏ እጅግ ደስ ብሎኛል። ዴሞክራቶች ደግሞ እኔም የምደግፋቸው ዴሞክራቶች ሀውስ ኦፍ ሬፕሬዘንታቲቭ ወይም ደግሞ የህዝብ ተወካዮች ምክር ቤትን በአብላጫነት መያዛቸውና ማሸነፋቸው ትልቅ ነገር ነው። መስታወትንና ሀሳባቸውን ያካፈሉንን ላመስግንና የምዕራብ ዩናይትድ ስቴትስ ሪፖርተራችን ወደ ሆነው ወደ ዳንኤል አርጋው ደግሞ ላዙራችሁ። ሎስ አንጀለስ ነው የሚገኘው። በዚያ የቀድሞ ተወዳዳሪውን ቴድ ዳኘን አነጋግሯል። የዩኤስ ዶክተር ፎር አፍሪካ መስራችና የአሜሪካ የቀድሞ ኮንግረስ ምክር ቤት ተወዳዳሪ አቶ ቴድ አለማየሁ ስለ ጊዜ እጅግ አድርጌ አመሰግናለሁ። በትላንትና ዕለት በዩናይትድ ስቴትስ የተወካዮች ምክር ቤትና የአካባቢ ባለስልጣናት ምርጫ ተካሄዶ ነበረ። አንተም ድምጽህን የሰጠኸው ለሪፐብሊካን ፓርቲ መሆኑን ሹክ ብለኸኛል እና በውጤቱ መሰረት ዲሞክራቲክ ፓርቲ የህዝብ ተወካዮች ምክር ቤቱን ሲይዙ ሪፓብሊካኑ ደግሞ የሴኔቱን አሊያም የህግ መወሰኛ ምክር ቤቱን አስቀርተዋል። የእነዚህ ሁለት ሀያላን የፖለቲካ ፓርቲ ውድድርን እንዴት ትገመግመዋለህ? በውጤት ውስጥ ምን ተሰማ? እንደ አንድ የቀድሞ የአሜሪካ ኮንግረስ ተወዳዳሪ እንዲህ አመሰግናለሁ ይሄን እድል ስለሰጠኝ ዳንኤል። ይሄ በጣም በጣም ከመጠን በላይ የሚያስደስትና ከተጠበቀው በላይ ህዝብ ያሳተፈ ምርጫ ነበረ በሁለቱም አቅጣጫ፣ በዴሞክራቲዎቹም፣ በሪፓብሊካኖችም ደጋፊዎች በብዙ ሚሊየን ከተጠበቀው በላይ ህዝብ የተሳተፈበት ትልቅ ምርጫ ነው። እንዲሁም አካሄዱም የፕሬዚዳንትነት ፉክክር ያለ እንደነበረ መስሎ ነበር ህዝቡ ሆ ብሎ ተነስቶ ምርጫውን ያካሄደው። ስለዚህ ይሄ በጣም የሚያስደንቅ እና በጣም የሚያስደስት ቀን ሆኖ ነው ያለው። በሰላም በተገመተው በኩል ነው ውጤቱ የመጣው። አመሰግናለሁ። ቴዳኘንና ዳንኤልን ይህንን የ2018 የአማካይ ዘመን ምርጫ እንዴት አገኙት? ወደ ፕሮፌሰር ብሩክ ኃይሉ ትንታኔ ልመልሳችሁ። እኔ እንደጠበኩት ነው በትናንት ቃለ መጠይቅ ባደረክልኝ ለመተንበይ እንደሞከርኩት ተሳክቷል ማለት እችላለሁ። እሱም ዲሞክራቶች ያለምንም ጥርጥር የታችኛውን ቤት ማለት ሀውስ ኦፍ ሬፕሬዘንታቲቭስን መልሰው በእጃቸው እንደሚያስገቡ የህግ መምሪያውን ማለት ነው። የህግ መምሪያውን ህግ መወሰኛውን ሴኔቱን በተመለከተ ግን ማሸነፍ ስላቸው በጣም ጠባብ እንደሆነና እንደማያሸንፉ በሚል ነበር የተነበይኩትና የጠበቅኩት ነው የሆነው ወንበሩ ላይም እስከ ከሀያ ስምንት እስከ ሰላሳ አምስት ከአርባ ይሄዳል የሚልም ትንበያ ነው ያረኩት። ከሞላ ጎደል ተሳክተዋል። እንዲያውም ገና ውጤታቸው ያለ የላቸው። በተለይ ምዕራብ አሜሪካ ወደ ካሊፎርኒያ፣ ዌስት ኮስ ውጤቶች ገና እየመጡ ነው እና ዛሬ ቀን እስኪያልቅ እስኪጠናቀቅ ድረስ ተጨማሪ አምስት ስድስት ሰባትም ወንበር ዲሞክራቶች ሊያገኙ ይችላሉ ማለት ይችላሉ። ይሄ ውጤት የታችኛው ምክር ቤት ወይም የህግ መምሪያው በዴሞክራቶቹ መያዙና ላዕላይ ምክር ቤቱ ወይም የሕግ መወሰኛው በሪፐብሊካን ፓርቲው የበላይነት መያዙ በዩናይትድ ስቴትስ ፖለቲካ ውስጥ የሚኖረው አንድምታ ምንድን ነው? ጫናው ምን ይሆናል ብለው ያስባሉ? ብዙ ብዙ እንድምታ አለው። እንግዲህ ያለፉት ሁለት ዓመት ስናይ በዛሬ ሁለት ዓመት ሁለት ሺህ አስራ ስድስት ምርጫ እንደ አውሮፓውያን አቆጣጠር ሪፐብሊካኖቹ ጠቅልለው ነው በሙሉ የያዙት፣ ማለት ሶስቱንም ብራንች ማለት ይቻላል። ጁዲሽያሪም የሚያዘነብለው ወደ ኮንሰርቫቲቭ ወጋት ባቂ ወጋት ስለሆነ ነው። እንደገና ሪፐብሊካኖቹ ፕሬዚደንሲውንም ተቆጣጠሩት፣ ዶናልድ ትረምፕ ተመረጡ። ሴኔቱንም ሆነ ላይኛውንም ሆነ ታችኛውንም ቤት እንደዚሁ መቆጣጠር ቻሉና በዛ የተነሳ ነው አሁን ፕሬዚደንት ትራምፕ አነሰም በዛም የፈለጉትን ማድረግ ይችላሉ ብል ማጋነን አይሆንም ሲያደርጉ ነበር አሁን ግን ያ ጨዋታ ተለውጦ ይቀራል ይቀራል ማለት ሀውስ ኦፍ ሬፕሬዘንታቲቭስ የህግ ምክር ቤቱ ታችኛው ቤት መምሪያው አሁን በሚገባ እሳቸው የሚያደርጉት የሚወስዱትን እርምጃ በሙሉ ኮንትሮል የማድረግ ስልጣንን አላቸው ማለት ነው እና አሁን ባላንሱ ሚዛኑ ተመለሰ ማለት ነው ይህም እንግዲህ የዴሞክራቲክ ነፃ ምርጫ ውጤት ነው እና አሁን ለፕሬዚደንት ትራምፕ በጣም ከባድ ጊዜያቸው እንዲያውም ችግራቸው ከዛሬ ጀምሮ ጀመረ ብል ማጋነን አይሆንም። አመሰግናለሁ ፕሮፌሰር ብሩክ። በዩናይትድ ስቴትስ የሰሞኑ ፖለቲካና መጪ አዝማሚያው ላይ በመጪ ቀናትም ሌሎች ዘገባዎችን ትንታኔዎችን እያያዝን እንመለሳለን። ለተጨማሪ በፌስቡክ ገጻችንና ዌብሳይታችን ላይ ይከተሉን። I <laughs> አድማጮች ስርጭታችን ሊገባደድ የቀሩን ጥቂት ደቂቃዎች ናቸው። ቅድም ማሪቱን ሙሉን ሳናጫውት ነበር አዲሱ ያቋረጥ ነውና ጥቂት ደቂቃ እዚህ ግድም ተገኝተዋል። ከአጋማሹ ምርጫ በኋላ ሌላ ፕሮግራም ሳይሆን ሙዚቃ የሚያጫውት ነው የተገኘው። ተወዳጁ ሚካኤል በላይነህ ነው። እንታ ይሰኛል ርዕሱ። እስከ ማጠቃለያ ዜናዊ አዳርሰናል Ten i kak ሻዩ መሠረቱ የፍቅር ነው፣ መስጠቱ ለመክበል አይደል። በጎምሽቱ ሳይሰለቸኝ ሰጠው የፍቅር ስጦታ። ሚካኤል በላይነህ። እናመሰግናለን። አድማጮችም አጠቃላይ ማጠቃለያ ዜናውን እናሰማለን። ዋሽንግተን ዲሲ ላይ የኃይል ሚዛን ተለወጠ። ትናንት በተካሄደው የዩናይት ስቴትስ አማካይ ዘመን ምርጫ ተቃዋሚው የዲሞክራቲክ ፓርቲ የሕግ መምሪያውን በበላይነት ተቆጣጠረ። የሪፐብሊካኑ ግን በሕግ መወሰኛው ምክር ቤት ውስጥ የነበራቸውን አብላጫ መቀመጫዎች አስፍተዋል። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ነገ ሐሙስ ኒውዮርክ ውስጥ ከአንድ የሰሜን ኮሪያ ባለስልጣን ጋር እንደሚገናኙ የተያዘው ቀጠሮ ለሌላ ቀን መዛወሩ ተገለጠ። ስብሰባው በሌላ ቀን ነው የሚካሄደው ሲል የውጭ ጉዳይ ሚኒስትር ዛሬ ማለዳ ላይ ያወጣው መግለጫ አትቷል። በየመን ወደብ ከተማ ሆዲዳ ውስጥ በመንግስቱ ወታደሮችና ሽምቅ ተዋጊዎች መካከል ባለ ፍጥጫ አጣብቂኝ ውስጥ ለሚገኙ የመናውያን እርዳታ ለማድረስ ይቻል ዘንድ ዓለም አቀፉ የረድኤት ድርጅት የመተላለፊያ ኮሪደር መጠየቁ ተገለጠ። አድማጮች ለምሽቱ የያዝነውን በዚሁ በቃን። ያስተናገድናቸው አሉላ ከበደና አዲሱ አበበ ነን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።